ቮይስ ኦፍ አሜሪካ የአፍሪካ ሀገሮች የኮቪድ-19 መዛመት ለመከላከል ይችሉ ዘንድ ለመርዳት የተባበሩት መንግስታት ድርጅት ዛሬ ወሳኝ የሆኑ የሕክምና አቅርቦቶችን የመጀመሪያ ጭነት ልኳል። እርዳታውን የሚያቀርበው የዓለም የጤና ድርጅት ሲሆን የሚያጓጉዘው ደግሞ የዓለም የምግብ ፕሮግራም ነው። የህክምና ቁሳቁስ አቅርቦቱ እጅግ ለሚያስፈልጋቸው ሀገሮች በአውሮፕላን የሚላከውም ከአዲስ አበባ መሆኑን ሊሳሽ ላይን ከጄኔቫ ዘግባለች። አዳነች ፍሳዬ ዘገባውን ይዛለች። አፍሪቃ ውስጥ ከ1500 በላይ የኮሮና ቫይረስ በሽተኞች እንዳሉ፣ ከ500 በላይ ደግሞ ህይወታቸውን እንዳጡ ተዘግቧል። የዓለም የጤና ድርጅት ግን የአህጉሪቱ የጤና ሥርዓት ደካማ በመሆኑ ወረርሽኙ በፍጥነት ሊሰራጭ ይችላል የሚል ስጋት አለው። ተልዕኮው የአንድነት መግለጫ በረራ የሚል ስያሜ እንደተሰጠው የዓለም የጤና ድርጅት ገልጿል። በሁሉም ስድስቱ የዓለም የጤና ድርጅት ቀጠናዎች ላሉት ዘጠና አምስት ሀገሮች የሚላከው ሕይወት አድን የሕክምና አቅርቦት የመጀመሪያ ክፍል መሆኑን ድርጅቱ አስታውቋል። የተላከው ጭነት አንድ ሚሊዮን የሚሆኑ የአፍና የአፍንጫ መሸፈኛ ጭንብሎች፣ የራስን ጤንነት ለመጠበቅ የሚያስፈልገው ቁሳቁስና ለመተንፈስ የሚረዱ መሳሪያዎች እንደሚገኙበት የተባበሩት መንግስታት የዓለም የምግብ ፕሮግራም ቃል አቀባይ ኤልዝበት ባየርስ ገልጸዋል። አያይዘውም ቃል አቀባይዋ የህክምና ቁሳቁሶቹ አቅርቦት በአፍሪቃ ዙሪያ ከሰላሳ ሺህ በላይ በሽተኞችን ለሚያክሙ የጤና ሰራተኞች ደህንነት ጥበቃ ጥብቅ ይሆናል ብለዋል። ይህ በዓለም አቀፍ ደረጃ የተከሰተው ወረርሽኝ ከተጀመረበት ጊዜ አንስቶ ከተላከው የህክምና ቁሳቁስ አቅርቦት የገዘፈ ነው። ደካማ የጤና ጥበቃ ስርዓቶች ባሉባቸው ሀገሮች የሚኖሩት ሰዎች ተመርምረው ቫይረሱ ካለባቸው እንዲታከሙ ያስችላቸዋል። በግንባር ቀደምትነት የሚሰሩት የጤና ሰራተኞች ደህንነትም በሚገባ እንዲጠበቅ፣ ይረዳል በማለት የዓለም የምግብ ፕሮግራም ቃል አቀባይ ኤልዝበት ባየርስ አስገንዝበዋል። የዓለም የምግብ ፕሮግራም አዲስ አበባ ባለው አይሮፕላን ማረፊያ ላይ የተመደበ 25 አባላት ያሉት የኤቪየሽን እና የሎጂስቲክስ ቡድን አለው። የዓለም የምግብ ፕሮግራም ለመላ የሰብአዊ አገልግሎቶች መንግስታዊ ላልሆኑት አጋር ድርጅቶች እና ለመንግስታት የሎጂስቲክስ እርዳታ ያደርጋል። ነገር ግን ወሳኝ የሆነውን የሕክምና ቁሳቁስ አቅርቦት ማጓጓዝ ውድ እንደሆነ መግለጹ አልቀረም። የ350 ሚሊዮን ዶላር መዋጮ ከዓለም ማህበረሰብ የጠየቀ ቢሆንም እስካሁን ባለው ጊዜ ያገኘው 24 ከመቶውን ብቻ መሆኑን የምግብ ፕሮግራሙ ጠቁሟል። አሁንም እርዳታ መጠየቁን እንደቀጠለ ገልጿል።